ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ያስጥልን። እንደምናመሻችሁ። የሰኞው መስከረም 1927 ዓ ም ስርጭቶቻችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ በምሽቱ ዝግጅት በቅርቡ የአምስት መጽሔቶችና በአንድ ጋዜጣ ላይ የተጀመረውን ክስ ተከትሎ ከሀገር የተሰደዱ ጋዜጠኞች ወደ ሀገራቸው እንዲመለሱ የኢትዮጵያ መንግስት ያቀረበውን ጥሪና የጋዜጠኞቹን ምላሽ ይዘናል። የመለያየት ስራ ከሆነ በዚህ መልኩ የሚሳካ አይመስለኝም። ምክንያቱም የትኛው አሳታሚ ነው ጋዜጠኛ ያልሆነ የሚለው ጥያቄ አንደኛው ነው። ሁሉም የአዲስ ጉዳይም ሆነ የጃኗ አስናቀ ጋዜጠኛ ነው። የሎሚ መጽሔት ብዛው ጋዜጠኛ ነው። የአቶ ሳይንስ ረዥም ቶማስ ረዥም ጊዜ በጋዜጠኝነት ሙያ ያሳለፉ ናቸው። በሌላኛው ዘገባ የአውሮፓና የአሜሪካ ቪዛ አስገኛለሁ በማለት ጥሪታችንን ወሰደ ያሉ ኢትዮጵያውያንን ሮሮ ይዘናል። ህጋዊ ሆኖ ነው የሚሰራው ሳሚ ልካል እያለ ስለሚለኝ እኔ ማምኜ ህጋዊ ነው ብዬ በህጋዊ መንገድ ለመሄድ ነበረ 135 ሺህ ብር የከፈልኩት ያው አረብ ሀገር ለፍቼ ሶስት አመት ነው ብሩን ያመጣሁት እሱ ነው የተወሰደብኝ ኔ አሁን እሱ ሳሙኤል ውጋ ላይ ያደረገኝ ኔ ገንዘቤን ብቻ አይደለም እድሌን ተስፋዬን ብዙ ነገሬን ነው ያበላሽ ስለዚህ የመንግስት አካል የሆነ ነገር ያደርግልኝ ብዬ ነው ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን አሁን የምሽቱን ዜናዎች እናሰማለን ቆንጅታዬ ጠናስነኝ እንደምናመሻችሁ ሰሜን ሶሪያ ውስጥ በእስልምና መንግስት ጽንፈኛ ተዋጊዎችና በኩርዶች የአካባቢው ሚሊሺያዎች መካከል ትናንት ሰኞም ውጊያው ቀጥሎ መዋሉ ታውቋል። ጽንፈኛ እስላማዊ ነውጠኛው ቡድን የዚያ ተዋጊዎች ለሁለተኛ ሳምንት ኮባኒ ወደምትባለው ከተማ እየገፉ መምጣታቸውን ተከትሎ ቱርክ ድንበሩ ላይ ያላትን ኃይል በማጠናከር ላይ መሆኗ ታውቋል። በውጊያው ምክንያት ብዛት ያላቸው ሶሪያውያን ኩርዶች ከአዲሱ የውጊያ ግንባር አካባቢ እየሸሹ ወደ ቱርክ ግዛት እየተሰደዱ ናቸው። በብሪታንያ የሚገኘው የሶሪያ ሰብአዊ ሁኔታ ተከታታይ ቡድን ትናንት ባወጣው ሪፖርት መሰረት ሌሊቱን የዩናይትድ ስቴትስ መራሹ ህብረት ቢያንስ ሁለት የሶሪያ ክፍለ ሀገሮች አሌፖና ራካ የሚገኙ የእስላማዊ መንግስቱን ይዞታዎች ሲደበድቡ ቆይተዋል። አፍጋኒስታን ያሉት አሜሪካውያን ወታደሮች ይህ የአውሮፓውያን አመት ካበቃም በኋላ እዚያው ሊቆዩ እንደሚችሉ አንድ የዩናይትድ ስቴትስ ባለስልጣን ተናገሩ። ይህም ቃለ መሀላ በፈጸሙት በአዲሱ ፕሬዚደንት ስር ነገ ማክሰኞ ውል ይፈረምበታል ተብሏል። በሚፈረመው የሴኪሪቲ ስምምነት መሰረት የአለም አቀፉ የውጊያ ተልዕኮ በመጪው ታህሳስ 31 እንደ አውሮፓውያን አቆጣጠር ነው ካበቃ በኋላ አስር ሺህ ወታደሮች እዚያው እንዲቆዩ ይፈቅዳል። ይህ የሆነው አዲሱ ፕሬዚደንት አሽራፍ ጋኒ የቀድሞውን ፕሬዚደንት ሀሜድ ካርዛይን ተክተው አመራሩን ትናንት በይፋ መረከባቸውን ተከትሎ ነው። ትናንትና የአዲሱ መሪ ምረቃ ስነስርዓት በከባድ የደህንነት ጥበቃ በካቡል ቤተ መንግስት ከአለም ዙሪያ የተጓዙ እንግዶች፣ የሀገሪቱ የፖለቲካና የሃይማኖት መሪዎች በተካፈሉበት ተከናውኗል። ተፎካካሪው የተቃዋሚ መሪ አብዱላ አብዱላ ምርጫውን ተከትሎ ከቀጠለው ቀውስ በኋላ በተደረሰው የስልጣን ክፍፍል ስምምነት መሰረት ቃለ መሀላ ፈጽመዋል። ሆንግ ኮንግ ውስጥ በብዙ አስር ሺዎች የሚቆጠሩት አፍቃሪ ዲሞክራሲ ሰላማዊ ሰልፈኞች መንግስት ከጎዳናዎቹ ውጡ እያለ ቢጠይቅም አሻፈረም ብለው ሰልፋቸውን ቀጥለዋል። ቤጂንግ ባዕዳን በዚህ ጉዳይ ጣልቃ እንዳይገቡ በማለት እያስጠነቀቀች ናት። በከተማዋ የፊናንስ ቀበሌ የወጣውን ሰልፈኛ ለመበተን ፖሊሶች ብዛት ያለው አስለቃሽ ጋዝ ሲረጩ ቆይተው ወደ እኩለ ቀኑ ላይ የተቃውሞ ሰልፉ በርዷል ብለው ጋብ አድርገውት ነበረ። ሆኖም የተቃውሞ ሰልፉ ማምሻው ላይ ሰራተኛው ከስራ ሲወጣ እንደገና ተጋግሎ መቀጠሉ ነው የተሰማው። በአንድ ወቅት የብሪታንያ ቅኝ የነበረችውን ግዛት ቻይና ከተቆጣጠረቻት እንደ ኤሮፓውያን አቆጣጠር ከ1997 ወዲህ ከሆኑት ሁሉ ከባዱ የተቃውሞ እንቅስቃሴ መሆኑ ታውቋል። በመጨረሻም አንድ የስፓኝ ዲፕሎማት ሱዳን ዋና ከተማ ካርቱም ውስጥ በስለት ተወግተው ሞተው መገኘታቸውን የደረሰን ዜና ገለጠ። ፖሊስ በሰጠው መግለጫ መሰረት የ61 ዓመቱ ባለስልጣን ሱዳን ውስጥ ለሶስት ዓመታት የሰሩ የኤምባሲው የቪዛ ክፍል ኃላፊ ነበሩ። የስፓኝ የውጭ ጉዳይ ሚኒስቴርም የዲፕሎማቱን መሞት አረጋግቷል የሱዳን ፖሊሶች ምርመራ እያደረግን ነው ብለዋል። ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በአምስት መጽሔቶችና በአንድ ጋዜጣ ላይ የተጀመረውን ክስ ተከትሎ ከሀገር የተሰደዱ ጋዜጠኞች ወደ ሀገራቸው እንዲመለሱ የኢትዮጵያ መንግሥት ጥሪ ማቅረቡ ይታወሳል። የመንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ዴኤታ አቶ እውነቱ ብላታ ደበላ ለቪኦኤ ክሱ ጋዜጠኞቹን አይመለከትም ማለታቸውን ባለፈው ሳምንት ዘግበን ነበር። ሁለት ከሀገር ውጭ ያሉ የመጽሔት ባለቤትና አዘጋጆችን አነጋግረንም ነበር። መግለጫውን የሰጡት ሚኒስትር ዴኤታ ግን የሰጡት መግለጫ ጋዜጠኞችን እንጂ አዘጋጆችን ስለማይመለከት መረጃው የተዛባ ነው ብለዋል። ዘጋቢያችን እስክንድር ፍሬው ጋዜጠኞችን በጉዳዩ ላይ አነጋግሯል። የፍትህ ሚኒስቴር በአምስት መጽሔቶችና በአንድ ጋዜጣ ላይ የመሰረተውን ክስ ተከትሎ ከሀገር የወጡ ጋዜጠኞች ክሱ የማይመለከታቸው በመሆኑ ወደ ሀገር መመለስ እንደሚችሉ የኢትዮጵያ መንግስት ማስታወቁ ይታወሳል። በእውነት የወጡት በዚህ ክስ ምክንያት ከሆነ የማይመለከታቸው መመለስ ይችላሉ ሲሉ ነው የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዴኤታ አቶ እውነቱ ብላታ ደበላ ትናንት የተናገሩ የመንግስት አስተያየቶች የሰጡ የሁለት የመጽሔት አሳታሚዎች አስተያየትም በትናንትና ሁለት ተላልፈዋል። የሚኒስትር ዴታው የአቶ እውነቱ ብላታ ቃለምልልስ ግን ጋዜጠኞቹን እንጂ አሳታሚዎቹ የሚመለከት አልነበረም እና አቶ እውነቱ እንዲስተካከል ጠይቀዋል። ይህንኑ መነሻ በማድረግ በተጠቀሱት መጽሔቶችና ጋዜጣ ላይ ሰሩ ከነበሩ ጋዜጠኞች ሁለት እሱን አነጋግረናል። የተቀሩትን በመወከል ባይሆንም የግል አስተሳባቸውን አካፍለውናል። መስመር ላይ ይገኛሉ። ባሳዝነው ወንድም እንደምን አመሸ? ደህና እግዚአብሔር ይመስገን። ከነዚህ ከተጠቀሱት ላይ በምን ኃላፊነት ስራ እንደነበር መጀመሪያ አስተዋውቀን። እኔ በአብዛኞቹ ጋዜጠኛ ጋዜጦች ላይ እና መጽሄቶች ላይ ዲዛይነር ሆኜ ሰርቻለሁ። ከዛ በተረፈ ደግሞ በቆንጆና በጃኖ መጽሄት ላይ ደግሞ በጋዜጠኝነት ሰራለሁ። ከሀገር ከመውጣቱ በፊት ሰራበት የነበረው መጽሄት ምንድን ነው? ባሳዝነው ጃኖ ቆንጆ እንግዲህ ባሳዘነው፣ በትናንትናው እለት ምናልባትም ተከታትለህ ከሆነ የኮሚኒኬሽን ጉዳዮች ሚኒስትር ዴታ በተጠቀሱት መጽ ላይ ይሰሩ የነበሩ ጋዜጠኞች ክሱ አይመለከታቸውም የተከሰሱት ተቋማቱ ናቸው እና መመለስ ይችላሉ የሚል አስተያየት ምንድን ነው የአንተ ምላሽ በዚህ ላይ ያሳዝ ነው? የኢህአዴግ ባለስልጣናት በአብዛኛው የሚሰጡት ሀሳብ የተገጫጨ ነው ስትመለከተው። ምክንያቱም ምንድን ነው አሁን እንኳን ትናንትና እንኳን የሰጡት የቃል ኪዳንና የማራኪ መጽሄት ነው። ከአምስቱ መጽሄቶች ውጭ ናቸው። ግን ምንድን ነው አይታው ከሆነ በዶኩመንታሪ ላይ ከፍተኛ የማስፈራራት ዘመቻ አድርገው ነበረ። ከዛ በተረፈ ደግሞ በቤትና እንዲሁም እያንዳንዳቸውን በግል በደህንነቶች በማስፈራራት ሌሎችንም ስራዎች ሲሰሩ ቆይተዋል። ይሄንን አድርገው ሲያበቁ አሁን እንደገና ደግሞ ተመልሰው ኑ ግቡ ማለት ምን ማለት እንደሆነ ለእኔ አይገባኝም። ከዛ በተረፈ ደግሞ ስትመለከተው ሀገር ውስጥ እራሱ ገብታችሁ ተመልሳችሁ ስሩ የሚሉት ለማተሚያ ቤቶች በጠቅላላ በትነው መጽሄቶቻችንም እንዳናሳትም ከፍተኛ የሆነ ማስፈራራት አድርገውባቸዋል ማተሚያ ቤቶች ላይ። ይህንንም መረጃ እያንዳንዱ ማተሚያ ቤት ላይ ዞር ማግኘት ትችላለህ። ከልክለዋቸዋል፣ ምንም አይነት መጽሄት አታትሙም ብለዋቸዋል። ስለዚህ ምን ምን አይነት ሀሳብ ይዘው እንደሚንቀሳቀሱ እኔ በበኩሌ ግልጽ አልሆነልኝም። የሚኒስቴሩ ሀሳብ ባሳዘነው ወንድም እንግዲህ በተለያዩ የግል መጽሄቶች በኋላም በዚህ መጽሄት ላይ በጋዜጠኝነት ይሰራ የነበረ። አመሰግናለሁ ስለ ጊዜ። መልካም ሞላ እባላለሁ የቆንጆ መጽሄት ዋና አዘጋጅ ነበርኩኝ። መልካም እንግዲህ፣ ምንድን ነው አንቺ ምላሽ በዚህ ላይ? ንግግራቸውን ሰምቼው ነበር። በጣም ይገርማል። ማለት ምን ማለት ነው? ተመልሰው አይመለከታቸውም ማለት ይሄ? ጋዜጠኞችንና አሳታሚዎችን የመለያዝ ስራ ከሆነ በዚህ መልኩ የሚሳካ አይመስለኝም። ምክንያቱም የትኛው አሳታሚ ነው ጋዜጠኛ ያልሆነ የሚለው ጥያቄ አንደኛው ነው። ሁሉም የአዲስ ጉዳይም ሆነ የጃኗ አስናቀ ጋዜጠኛ ነው። የሎሚ መጽሔት፣ ብዛው ጋዜጠኛ ነው። የአቶ ሳይንስ ረዥም ቶማስ ረዥም ጊዜ በጋዜጠኝነት ሙያ ያሳለፉ ናቸው። ይህ ጋዜጠኛና አሳታሚ ከፋፍሎ ማለት ተገቢ አይደለም በመጀመሪያ ማለት ነው። ሁለተኛ ነገር ያልተከሰሱትን አይመለከትምም ማለት ነው። በኢትዮጵያ ሕግ መሰረት እኮ አንድ መጽሔት ወይም ጋዜጣ ሲከሰስ የመጀመሪያ ተጠያቂ ዋና አዘጋጁ ነበር። አሁን ወደ አሳታሚዎች መጡ እንጂ ማለት ነው እና መጽሔቱ ከተጠየቀ ለምንድን ነው ሌሎች ጋዜጠኞች የማይጠይቁበት ምክንያት? ሌላ አሁን አደለም የጀመሩት ከሳሳት የመጀመሪያ የፖሊስ ድርጅት ጥናት ብለው ያቀረቡት ጀምሮ ከዛ ጀምሮ የማዋከብ ስራ ነው እየሰሩ የነበሩት። ዛሬ በድንገት አይደለም ተነሳ ነው የወጣ ነው ሰባት መጽሄቶችን ያኔን ከሰው ነበረ መክሰሰ ጥፋተኛ ናቸው በሚል የመለሱን ራዕይ በማጣጣል በምናምን በሚል ጥናት ብለው እኛን የወንጀላ ነገር አቅርበውብን ነበር። ከዛ ጀምሮ ቀጥሎ ሬዲዮ ፋና ላይ ከየካቲት ሀያ ሶስት ጀምሮ ለአስራ ሁለት ነው ለአስራ ሶስት ሳምንታት ተከታታይ ወቀሳ ነው የሰሩብን ሳምንታዊ ማለት ነው። ቀጥሎ ዶክመንታሪ ፊልምን ያቀረቡብን። እንደዚህ በተከታታይ በዶክመንታሪ ፊልም በራሳቸው በመገናኛ ብዙኃን የማስፈራሪያ የወቀሳ ነገር እያደረጉ ስናንሰጣለን ይመለስ የሚለው ነገር ለእኔ አስቂኝ ነው። ሌላው አምስቱ መጽሔት እና አንድ ጋዜጣ ላይ ስቃ መሰረቱ። በኋላ መግለጫው መጨረሻ ላይ ምንድን ነው የሚለው ይህ እርምጃ በሌሎችም ላይ እየታየ ይቀጥላል ነው የሚለው። ለእኛ የትኛው ምኑ ነው? ለእኛ ዋስትናችን? አንዴ የተከሰሰ የተወደደ ጋዜጠኛ የለም ይላሉ። ቀጥለው ምን አይነት ነገር ነው? እርስ በርሳቸውም እኮ የሚስማማ ነገር አልተናገሩም። እና እኔ በኢህአዴግ ስርዓት ባለስልጣናት ከሚናገሩት ነገር ተነስቼ ምንም አይነት እርምጃ መውሰድ ቀልድ ነው። መጀመሪያ እኮ ተዋክበን ከሀገራችን በስራ ሳንወድ በግድ እንድንወጣ ካደረጉ በኋላ ተመለሱ? ምን አይነት ቀልድ ነው? ሁላችንም ሕይወታችንን ደትነን የመጣ ነው። መልካም ጋዜጠኛ ያልሆነ አሳታሚ የለም ብለሻል። አንቺ አሳታሚም ነበርሽ ብትበ ነው እኔ አሳታሚ አልነበርኩኝም ጋዜጠኛ ነበርኩ ነገር ግን ኢትዮጵያ ውስጥ ካሉ ሁሉም ሁሉም አሳታሚ ውስጥ ጋዜጠኞች ናቸው ረዥም አመት ከአስራ ሁለት ከአስራ ሶስት አመት እስከ አስራ ስምንት አመት በላይ በኢትዮጵያ ነጻፖ ነበር ማቸው ብዙ ጋዜጠኛ እንደዛ ነው ጋዜጠኞቱ ስራ ረዥም ጊዜ ይሠራል ከዛ በኋላ ራሱን ችሎ ወደ አሳታሚ ሄዳል እንጂ ኢትዮጵያ ውስጥ አሳታሚ ብሎ ጋዜጠኛ ያልሆነ የለም ሁሉም ጋዜጠኞች ናቸው። አሳታሚዎች ያሳተማሉ እዛ ውስጥ ይሰራሉ። የትኛው ጋዜጠኛ ኢቨን ከተከሰሱ ከአምስት መጽሔት እና አንድ ጋዜጣ ውስጥ አውቃቸዋለሁ። ሁሉ ሁሉም ጋዜጠኞች ናቸው። ምን ማለት ነው ጋዜጠኛ እኛ ሳታሚ ከሰናል፣ ጋዜጠኛን አልከሰስንም። ምን አይነት ቀልድ ነው? ሁላችንም እኮ እንተዋወቃለን አይደለ እንዴ? ለምንድን ነው የምንሸዋወደው? መልካም፣ በጣም አመሰግናለሁ። ሁለት ለጊዜሽ፣ በአሜሪካ ድምጽ ድራ በጣም አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ የሚተላለፈው ስርጭት እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። ወደ ተከታዩ ዘገባችን ስናልፍ ሳሚ የጉዞ ወኪል የተባለ ድርጅት ባለቤት ወደ ተለያዩ የአውሮፓ ሀገሮችና አሜሪካ እልካችኋለሁ በማለት ገንዘባቸውን እንደወሰደባቸው ተበዳይነን የሚሉ ለቪኦኤ ገልጸዋል። ተጠርጣሪው የጉዞ እግድ ከተጣለበት በኋላ ከሀገር እንደወጣ እነዚሁ ተበደልን የሚሉ ሰዎች ይናገራሉ። ከአዲስ አበባ ፖሊስ ጉዳዩን ለማጣራት ያደረግነው ተደጋጋሚ ጥረት አልተሳካም። ዘገባው የመለስካቸው አመሃ ነው። ቪኦኤ ያናገራቸው ተበዳዮች ነን የሚሉ ሰዎች እንደሚያስረዱት በአሁኑ ወቅት ከአርባ በላይ የሚሆኑ ሰዎች በየካ አራዳ፣ ቦሌና ቂርቆስ ክፍለ ከተማዎች በሚገኙ ፖሊስ ጣቢያዎች የክስ ማመልከቻቸውን በማስረጃ አስረግፈው አስገብተዋል። የሳሚ ትራቭል ኤጀንሲ ባለቤት ናቸው የሚባሉት አቶ ሳሙኤል ቦጋለ ከአርባ በላይ እንደሆኑ ከሚገመቱ ተበዳዮች በአስር ሚሊዮኖች ብር የሚገመት ገንዘብ እንደወሰዱ ከሳሾቹ ይናገራሉ። ከተበዳዮቹ አንዱ አቶ አስናቀ ሙላት ተፈራ ባደረበትም ምክንያት በሀገር ውስጥ ሲታከም የቆየ ቢሆንም ለከፍተኛ ሕክምና ወደ ውጭ ሀገር መሄድ እንዳለበት የሚያሳይ ደብዳቤ ይዟል። ለዚህ ሕክምና እንዲሆነውም ያገኘውን ገንዘብ እንዴት እንዳገኘ የሚገልጸው አቶ አስነቀ ቁጭቱና ሐዘኑ ከፊቱ ይነበባል። እኔ በከፍተኛ ሕክምና ሁለት ጊዜ ኦፕሬሽን ሆኜ እርዳታ ለምኜ ነው የአዲስ አበባን ህዝብ እየዞርኩኝ እርዳታ ለምኜ ያገኘሁት ገንዘብ ነው። ከጎዳና ጀምሮ እስከ ትላልቅ ሰው እስከ ሀብታም እስከ ድሃ ያልሰጠኝ ሰው የለም ያልረዳኝ ሰው የለም። ያንን እርዳታ ለማሰባሰብ ሶስት ዓመት ነው የፈጀብኝ። ሶስት ዓመት የፈጀብኝን እርዳታ ልመና እሱ ቀምቶኝ ይዞኝ ሄደ። አቶ ሳሙኤል ቦጋለን በደላላ አማካኝነት እንዳገኛቸው የሚናገረው አቶ አስናቀ በልመና አገኘሁት ያለውን ገንዘብ እንዴት ባለ መንገድ ለአቶ ሳሙኤል እንደሰጠም ይተርካል። ከደቡብ አፍሪካ ሆስፒታሎች ጋር ልነጋገር አለኝ እና ተመልሰና አለኝ። በሚቀጥለው ቀን ደውሎ ጠራኝ። እንደዚህ እንደዚህ ተነጋገር ያለው ይህን ያህል ብር ቅድሚያ አሲስታ ብያለሁ እና ሆስፒታል ወረፋ ነው በትግስት መጠበቅ አለበ፣ ብሎ ነው ያለኝ ብራ አሁ ብር ሰጣሁት። መቶ ሰማንያ ሺ ብር ሰጣሁት። ቼክ ሰጠኝ። እዛ ስትገባ ሆስፒታል ውስጥ ስገባ፣ ውጭ ነው ቤት ተከራይታ የምትኖረው ውጭ ሆነ ነው የምትከታተለው ሕክምና ምናም ብሎ ነው ያሳምነኝ። ሌላዋ ተበዳይ ስሟ እንዲገለጽ አልፈለገችም። ምክንያቱ ደግሞ ጉዳዩን ቤተሰብም ሆነ ዘመድ ወዳጅ ቢሰማው ያልተጠበቀ ጉዳት ሊያደርስ ይችላል የሚል ነው። ይህቺ ተበዳይ እንደዘረዘረችው የዳይቨርሲቲ ቪዛ ሎተሪ ወይም ዲቪ ደርሷት ስፖንሰር ስታፈላልግ እያለች በደላል አማካኝነት ከአቶ ሳሙኤል ቦጋራ ጋር እንደተገናኘች ነው። ከአንድ ዓመት በፊት ጉዳይሽን አስፈጽምልሻለሁ ብሎ 135 ሺህ ብር እንደወሰደና ቼክ እንደሰጣት፣ እስከዛሬ ድረስ ግን ምንም ስላልተደረገላት ከሌሎች መሰሎቿ ጋር ሆና ክስ እንደመሰረተች ታስረዳለች። የዲቪ ሎተሪን ህጋዊ አሰራር አውቃለሁ የምትለው ይቺ ተበዳይ ይህም ቢሆን ህጋዊ መስራት እንደነበረ ትገልጻለች። ይህንን በቀሱ ህጋዊ ሆኖ እንደሚሰራ ነው ማቀ አብሮ ያለ ደላላ በትክክል የሰፈሬ ሰው ነው እህቱም ሄዳለች በዚህ በሳሚ በኩል ማለት ነው እና እህቱ እንደሄደችም ስለማቅ ህጋዊ ሆኖ ነው የሚሰራው ሳሚ ልካል እያለ ስለሚለኝ እኔ ማምኜ ህጋዊ ነው ብዬ በህጋዊ መንገድ ለመሄድ ነበረ። 135 ሺህ ብር የከፈልኩት ያው አረብ ሀገር ለፍቼ ሶስት አመት ነው ብሩን ያመጣሁት እሱ ነው የተወሰደብኝ። እኔ በተመሳሳይ ምክንያት ስሙ እንዳይገለጽ የጠየቀው ተበዳይ ነኝ የሚለው ወጣት ደግሞ አቶ ሳሙኤል ወደ ስዊድን እልካለሁ ብሎ 250 ሺህ ብር እንደወሰደበትና በቃሉ መሰረት ስላልፈጸመ የሰጠውን የመታመኛ ቼክ በማስረጃነት ይዞ ክስ መመስረቱን ይናገራል። የተሰጠውን ቼክ ይዞ ወደተባለው ባንክ ሲሄድ አቶ ሳሙኤል በሂሳባቸው ውስጥ በቂ ገንዘብ እንደሌለ ስለተነገረው በብዙ ውጣ ውረድ ቢሆንም ባንኩ ይህንን የሚያራግጥ ማህተም እንዳደረገለት ያስረዳል። ይኸው ተበዳይ እንደሚለው የአቶ ሳሙኤል እናትና ባለቤታቸው ክስ እንዳይመሰርቱ ወደ ቤታቸው ከሌሎች ተበዳዮች ጋር ጠርተዋቸው የፈጸሙባቸውን ድርጊት ግን በጣም ያሳዘነው እንደሆነ ያስታውሳል። ስምንታችንም ተደውሎልን የተቀጠር ነው ተደውሎልን እዛ ገብተን በምንጠባበቅበት ሰዓት ላይ ሚኒተሪ የለበሰ ፖሊስና ዋናው አካባቢው መምሪያ ክፍል ኃላፊ አሁን ምላቱ ሙላቱ ለጥያቄ ስለምንፈልጋችሁ ብለው እዛ አካባቢ ያለው ጣቢያ አስገብተው ከቤት ወደ ፖሊስ ጣቢያ ወስደውን ቀን አምስት ሰዓት የገባን ማታ ሁለት ሰዓት ላይ ነው ዋስትና የወጣ ነው። ሌላዋ ተበዳይ ነኝ ያለችም እንዲህ ትላለች። አሁን እሱ ሳሙኤል ቦጋላ ያደረገኝ ነኝ። ገንዘብም ብቻ አይደለም፣ እድሌን፣ ተስፋዬን፣ ብዙ ነገሬን እኔ ያበላሽ። ስለዚህ የመንግስት አካል የሆነ ነገር ያደርግልኝ ብዬ ነው። ተነመለ 320 ሺህ ብር ተወሰደብኝ የሚለው ተበዳይ ደግሞ አቶ ሳሙኤል ቦጋልና ባለቤቱ ደህና ከምሰራበት ከዱባይ አፈናቅለው ወደ አሜሪካ እንሰዳሃለን ብለው ነው ያመጡኝ ይላል። በጣም የሚቆረቁረው ግን የአቶ ሳሙኤል ከሀገር መውጣት ይመስላል። ሳሙኤል ቦጋ የሚባለው ግለሰብ የመንግስት እግድ እያለበት ከሀገር እንዳይወጣ፣ እሱ ሐምሌ አራት ከእስር ወጥቶ ሐምሌ ስምንት ነው እግድ ይወጣበት ከሀገር እንዳይወጣ ይሄ እግድ እያለው ህግ ባለበት ሀገር መንግስት ባለበት ሀገር ይሄን ያህል የአንድ ሰው የበላይነትም ከባድ ነው ያነጋገርናቸውና ናቸውና ተበዳዮች ነን የሚሉ ሁሉ እንዳስረዱት ጉዳዩን ፖሊስ ይዞት ተገቢ ክትትል እያደረገበት ነው ይሁንና ፖሊስ ተፈጽመዋል በተባለው ድርጊት ላይ ተጨማሪ ማብራሪያ እንዲሰጠን ያደረግነው ተደጋጋሚ ጥረት ቀና ምላሽ አላገኘም የአቶ ሳሙኤል ቦጋለን ባለቤትም በስልክ ለማግኘት ያደረግኩት ጥረት ስልኮቹ በመዘጋታቸው አልተሳካም መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1430 መካከለኛ ሞገድ ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። ቀጣዩ አፍሪካ በጋዜጦች ነው። አዘጋጅና አቅራቢዋ አዳነች ሳሀይን አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨንቆ ያቀርባል። ኬንያ ውስጥ የተከፈተው ጥቃት አንደኛ ዓመት ሲታሰብ፣ ጆን ግሪንና ቢል ጌትስ በኢትዮጵያ ንጹሕ የመጠጥ ውሃ ለማቅረብ የሚያደርጉት ጥረት፣ የኢቦላ የሙከራ መድኃኒት በሽታው በተስፋፋባቸው ሀገሮች እንዲሞከር በአፋጣኝ እንደሚላክ ተገለጸ የሚሉ ርዕሶች ነው ዛሬ የምንመለከተው። ኬንያውያን ናይሮቢ በሚገኘው የታወቀ የገበያ ማዕከል የተፈጸመውን አስከፊ ጥቃት አንደኛ ዓመት እያሰቡ ነው። አጥቂዎቹ የሶማሊያ ጽንፈኛ ሙስሊሞች እንደሆኑ ከመነገሩ በስተቀር ስለ ጥቃቱ የተገለጸ ዝርዝር መረጃ የለም ይላል ኤንፒአር የተባለ መሠረቱ ዋሽንግተን ዲሲ የሆነው ሬዲዮ ጣቢያ። የሞቱትን ሰዎች በማሰብ ሐዘን ላይ ያሉት ኬንያውያን ለተፈጸመው ጥቃት የተሰጠው አዝጋሚና በሚገባ ያልታቀደ ምላሽ አስቆጥቷቸዋል። የፀጥታ ኃይሎች ከገበያው ማዕከል እቃዎችን እንደዘረፉ በመገለጹም የሕዝቡን ቁጣ አባብሷል። እለቱ ባለፈው እሁድ ታስቦ በዋለበት ወቅት ጥቃቱ በተፈጸመበት ዌስትጌት ገበያ ማዕከል ሻማ በርቷል፣ አበቦችም ተቀምጠዋል። ቢያንስ 67 ሰዎች ያለቁበትን ጥቃት ለማሰብ በየመስሪያ ቤቱና በየመንደሩ ጸሎት እንደተደረገ የኤንፒአር ጋዜጣ ጠቅሶ በዛን ዕለት ስለተፈጸመው ጥቃት ኬንያውያን በማህበረሰባዊ ሚዲያ ጥያቄዎች እያነሱ እንደሆነ ይገልጻል። በማህበረሰባዊ ሚዲያ ከሚነሱት ነጥቦች መካከል ጥቃቱ እንዴት ሊፈጸም ቻለ? የገበያው ማዕከል እንዴት ለአራት ቀናት ያህል እያዝ ቻለ? በገበያው ማዕከል የነበሩት የጸጥታ ኃይሎች አሸባሪዎቹን ማሳደድ ሲኖርባቸው እንዴት ከምላ ጎደል ሁሉንም ሱቆች የሚዘርፉበት ጊዜ ያገኙ? የሚሉት እንደሚገኙባቸው የኤንፒአር ሬዲዮ ዘግቧል። ዘራፊዎቹ ንብረቶቹን ሲዘርፉ በገበያው ማዕከል በሚገኙት ካሜራዎች ተነስተዋል። ይሁንና እስካሁን ባለው ጊዜ ከስራ የተወገደ ከፍተኛ መኮንን የለም። ጥቃቱ በተፈጸመበት ወቅት የሀገሪቱ ፕሬዝደንት ልዩ ምርመራ እንደሚደረግ አስታውቀው የነበረ ቢሆንም እስካሁን ባለው ጊዜ የወጣ ዘገባ የለም ይላል የሬዲዮ ሪፖርት። ከሻይ ቅጠል ቀጥሎ በሀገሪቱ ከፍተኛ ገቢ የሚያስገኘው የቱሪዝም ማለትም የጉብኝት ኢንዱስትሪ እንደተጎዳና የመኪኖች ስርቆትና በቤቶች ላይ የሚፈጸመው ዝርፊያ እየጨመረ በመሄዱ በእንቅርት ላይ ጆሮ ደግፍ እንዲሉ አስተማማኝ ባልሆነው የሀገሪቱ ጸጥታ ላይ ተደምሮ ሁኔታዎችን እንዳባባሰ የብሉምበርግ የዜና አገልግሎት ቢዝነስ ዊክ ማስገንዘቡን የኤምፒአር ሬዲዮ ስርጭት ጠቁሟል። ታይም ኢንኮርፖሬሽን በበኩሉ ጆን ግሪን እና ቢል ጌትስ በኢትዮጵያ ንጹሕ የመጠጥ ውሃ ለማቅረብ እየተባበሩ ነው ይላል። ጆን ግሪን ዘ ፎልት ኢን አውር ሳርስ የተሰኘ በከፍተኛ ብዛት የተሸጠ መጽሐፍ የጻፉ ናቸው። ከፍተኛ ተቀባይነት ያገኘ ሲኒማም ተሰርቶበታል። ግሪን በበጎ አድራጎት ተግባሮችም ይሳተፋሉ። በአብዛኛው የማህበረሰባዊ ሚዲያ ተከታዮቻቸውን በመጠቀም ከካንሰር ወይም ነቀርሳ አንስቶ እስከ ሳንሱርና ወባ ድረስ ለሚሄድ የትግላቸው ዓላማ ገንዘብ ያሰባስባሉ። ቢል ጌትስ የ100 ሺህ ዶላር እርዳታ ለመስጠት ቃል በመግባት ለንጹሕ ውሃው አላማ ተቀላቅሏል ይላል ታይም ኢንኮርፖሬሽን። ግሪን ከቢል ጌትስ ጋር ሆነው ኢትዮጵያን ጎብኝተዋል። 80 ከመቶ የሚሆኑ የኢትዮጵያ ሕዝብ የገጠር ነዋሪ ሲሆን በጤና ጥበቃ ማዕከሎች ንጹህ የመጠጥ ውሃ የመኖሩ ጉዳይ ወሳኝ ነው በማለት ስለ ሁኔታው በየሳምንቱ በዩቱብ በሚያቀርቡት ቪዲዮ አቀረቡት። ካለፈው ሰኞ አንስቶ ታዲያ የጆን ግሪን የመዋጮ ገጽ በየ30 ደቂቃ ከ1000 ዶላር በላይ መዋጮ ሲያስገኝ እንደቆየ ታይም ኢንኮርፖሬሽን ጠቁሟል። የጋርዲያን ጋዜጣ ድረገጽ ደግሞ ያልተፈተነው የኢቦላ ወረሽኝ መድኃኒት በፍጥነት ወደ ምዕራብ አፍሪቃ ተልኮ እንዲፈተንና የሚሰራ ከሆነ ከቁጥጥር እየወጣ ያለውን የበሽታው መዛመትን ለመግታት እንዲያስችል እንደሚደረግ ዘግቧል። የኢቦላ ክትባት ገና በጅምሩ ሙከራ ላይ እንደሚገኝ፣ ብሪታንያ ላይ በሚደረገው ሙከራ ሙሉ ጤና ያላቸው እንግሊዛውያን በፍላጎታቸው በሙከራው ተግባር እየተሳተፉ እንደሆነ ጋዜጣው ጨምሮ ገልጿል። ኢቦላ በተዛመተባቸው ሀገሮችም መድኃኒቱ ለሙከራ እንዲቀርብ የሚያስችል ቦታን፣ ስርዓትንና መሳለጥያን ለመመስረት የሚያስችል 3.2 ሚሊዮን ፓውንድ እንደተመደበ ኒውዮርክ ታይምስ ጋዜጣ አውስቷል። ድሮም በቋፍ ላይ የነበሩት የጊኒ የሴራሊዮንና የላይቤሪያ የጤና ጥበቃ ስርዓቶች ዓለም ከዚህ በፊት አይቶት በማያውቀው መልኩ በተስፋፋው የኢቦላ ወረርሽኝ ምክንያት በአብዛኛው ተደርምሰዋል። የብሪታንያ መንግስት በሽታው በተስፋፋባቸው ሀገሮች ድረስ ሄደው ለማገልገል ፍላጎት ላላቸው ሰዎች ባደረገው ጥሪ እስካሁን ባለው ጊዜ 164 ሰዎች ተመዝግበዋል። የለንደን የሃይጅንና የትሮፒካል መድኃኒት ዳይሬክተር ባቀረቡት ተመሳሳይ ጥሪም እስካሁን ባለው ጊዜ 35 ሰራተኞች ፈቃደኛ ሆኗል ይላል ጋርዲያን ጋዜጣ። የዓለም አቀፍ የልማት ክፍል በሴራሊዮን መዲና የጤና ጥበቃ ማዕከል ለመገንባት የሚያስፈልገውን ገንዘብ ይሰጣል። በሆስፒታሉ የሚኖሩት 12 አልጋዎች ለሰራተኞቹ አምሳ ደግሞ ለበሽተኞች እንደሚሆኑ ታውቃል። ሌሎች ሀገሮችም የጤና ጥበቃ ሰራተኞች እየላኩ ነው። ኪዩባ 160 የህክምና ሰራተኞችን ለመላክ ሀሳብ አቅርባለች። ጠበብት እንደሚሉት ኢቦላ ምዕራብ አፍሪቃ ውስጥ ከእንስሳት ተነስቶ ለተወሰነ ጊዜ ተዛምተው የሚጠፋ ቫይረስ ከመሆን አልፎ ቋሚ የአካባቢ በሽታ ሊሆን ይችላል። እንደዛ ከሆነም ቫይረሱ በአፍሪቃ ብቻ ሳይሆን በመላ ዓለም ሊዛመት ይችላል ሲል ዘ ጋርዲያን ጋዜጣ ዘግቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።

Yer alam hassave nak zoñi yer alam fikrim fravita yer alam zalaşinasi yer alam leri dübte

Yeni akl ediyorum neşim, münauzus şallım, anca tınladı beni, yaltacınlaşarlar. Yeni akl ediyorum neşim, münauzus anca tınladı